ሀገርኛ ሪፖርት። የኢትዮጵያ የባንክ አገልግሎት ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን የብሔራዊ ባንክ አስታወቀም። ላለፉት ሶስት አስርት ዓመታት በኢትዮጵያውያን ብቻ ሲካሄድ የቆየው የባንክ ስራ ዘርፍ ከሰሞኑ ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን የኢትዮጵያ ብሔራዊ ባንክ አስታውቋል። በዘርፉ መሰማራት የሚፈልጉ የውጭ ባንኮችና ኢንቨስተሮች ማመልከቻዎቻቸውን ለብሔራዊ ባንክ ማስገባት እንደሚችሉም ገልጿል። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ የውጭ ባለሀብቶች የባንክ ስራ ፈቃድ ለማግኘትና ለማሳደስ የሚያስችላቸውን ነው። ይፋ ባደረጉበት መግለጫ እንደተናገሩት አዲሱ መመሪያ የውጭ ባንኮች በኢትዮጵያ የውክልና ጽሕፈት ቤት ለመክፈት ማሟላት የሚያስፈልጋቸውን ቅድመ ሁኔታዎች ዘርዝረዋል። መመሪያው ብሔራዊ ባንክ ባለፈው ዓመት ከተለያዩ ባለድርሻ አካላት ጋር ያደረገው ሰፊ ምክክር ውጤት እንደሆነ የመስሪያ ቤቱ መግለጫ ያመለክታል። የኢትዮጵያ መንግስት ለውጭ ባንኮችና ለኢንቨስተሮች ተዘግቶ የቆየውን የባንክ ዘርፍ ለመክፈት ዝግጅት ሲያደርግ ከቆየ በኋላ ወደ ተግባር የገባው ከሶስት ዓመት በፊት ነበር። ለውጭ ኢንቨስተሮች ክፍት እንዲሆን የሚፈቅደው ፖሊሲም በሚኒስትሮች ምክር ቤት የጸደቀው ነሐሴ 2014 ዓ ም ነበር። ፖሊሲውን ተግባራዊ የሚያደርገው የባንክ ስራ አዋጅ በፓርላማ የጸደቀው ደግሞ በዚህ ዓመት ባሳለፍነው ታሳስወር ነው። ብሔራዊ ባንክ በመግለጫው የባንክ ሥራ ዘርፍ ለውጭ ባለሀብቶች መከፈት ከፍተኛ የካፒታል እና የውድድር መንፈስ ይፈጥራል የሚል ተስፋ እንዳለው ገልጿል። የዘርፉ መከፈትም የአገልግሎት አሰጣጥን ቅልጥፍናንና አካታችነትን ለማጠናከር ያግዘናልም ሲል ብሔራዊ ባንክ በመግለጫው አስታውቋል። ኢትዮጵያን ጨምሮ 39 ሀገራት በግጭቶችና አለመረጋጋቶች ምክንያት የከፋ ድህነትና ረሃብ ማዕከል እየሆኑ ነው አለ ዓለም ባንክ። ዓለም ባንክ ኢትዮጵያን ጨምሮ በ39 ሀገራት የተከሰቱ ግጭቶችና አለመረጋጋቶች የከፋ ድህነትና ረሃብ እያስከተሉ ነው ብሏል። የአውሮፓውያኑ አቆጣጠር 2020 ከገባ በኋላ ባሉት ዓመታት ግጭቶች የበለጠ መንሰራፋታቸውንና አስከፊ መሆናቸውን የገለጸው የዓለም ባንክ ሪፖርት በዚህም ምክንያት ዘጠኙ ሀገራት አጠቃላይ የሀገር ውስጥ ምርታቸው በአንድ ነጥብ ስምንት በመቶ ቀንሷል ብሏል። እንደ አውሮፓውያኑ አቆጣጠር 2000 አካባቢ ከነበረው ጋር በንጽጽር ሲታይ በ2020ዎቹ ግጭቶች በሶስት እጥፍ እንዳደጉና ድህነትና የምግብ እጥረትም እንዳስከተሉ ሪፖርቱ ያትታል። በእነዚህ ሀገራት አንድ ቢሊየን ገደማ ህዝብ የሚኖር ሲሆን ከዚህ ውስጥ ወደ ግማሽ ቢሊየን የሚጠጋ ቁጥር ያላቸው ሰዎች በቀን ከሶስት ዶላር በታች ገቢ ብቻ እያ እንዲያገኙ በመሆኑ ተቸግረዋል ይላል። በማደግ ላይ ባሉ ሀገራት በአማካይ የድህነት መጠን ወደ ነጠላ ሀዝ ማለትም 6 በመቶ የቀነሰ ቢሆንም ግጭቶች ተንሰራፍተውባቸዋል በተባሉት በነዚህ 39 ሀገራት ውስጥ ግን የድህነት መጠን 40 በመቶ እንደደረሰ ዓለም ባንክ ተናግሯል። በዚህ ዝርዝር ውስጥ ኢትዮጵያን ጨምሮ ሱዳን፣ ዩክሬንና ጋዛ ተጠቃሽ ሆነዋል። ከ61 ሺህ በላይ የቀድሞ ታጣቂዎች ወደ ህብረተሰቡ ተቀላቅለዋል፣ አለ የኢትዮጵያ ብሔራዊ ተሃድሶ ኮሚሽን። ባለፉት ጊዜያት ከ61 ሺህ በላይ የቀድሞ ታጣቂዎች የተሃድሶ ስልጠና ወስደው ወደ ህብረተሰቡ መቀላቀላቸውን የብሔራዊ ተሃድሶ ኮሚሽን አስታውቋል። ኮሚሽኑ ከስዊድን መንግስት ጋር በመተባበር ከትግራይ፣ ከኦሮሚያ፣ ከአማራ፣ ከአፋር እና ከቤንሻንጉል ጉሙዝ ክልሎች ለተውጣጡ የባለድርሻ አካላት የአሰልጣኞች ስልጠና በአዲስ አበባ ሰጥቷል። ስልጠናው ችን መልሶ በማቋቋም በስራ ፈጠራና ሌሎች ጉዳዮች ላይ የሚያተኩር ሲሆን ላለፉት ሶስት ተከታታይ ቀናት የተሰጠ ነው። በዚህ ወቅት የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን ኮሚሽናቸው ታጣቂዎችን ወደ ማህበረሰቡ ለመቀላቀል በርካታ ስራዎችን ሰርቷል ብለዋል። የቀድሞ ታጣቂዎችን ወደ ማህበረሰቡ መቀላቀልና ማቋቋም የሰላም ግንባታን ለማሳደግ የሚረዳ ሚና አለው ያሉት ኮሚሽነሩ፣ ከ61 ሺህ በላይ የሚሆኑ የቀድሞ ታጣቂዎችን በተለያዩ አገሪቱ ክፍሎች ስልጠና እንዲወስዱ ተደርጎ ወደ ማህበረሰቡ መቀላቀላቸውን ገልጸዋል። በኢትዮጵያ ወጣቶች በግብርናው ዘርፍ መሰማራት የማይፈልጉት ዘርፉ በቴክኖሎጂ ባለመታገዙ ነው ተባለም። ይህንን ያለው ሄፈር ኢንተርናሽናል ኢትዮጵያ ለአራተኛ ጊዜ ያደረገው አዩቴ አፍሪካ ቻሌንጅ ኢትዮጵያ 2025 የስራ ፈጠራ ውድድር መዝጊያ ስነስርዓት ላይ ነው። የግብርናውን ዘርፍ በሚያሳድጉ የስራ ፈጠራና ቴክኖሎጂዎች ላይ ብቻ የሚያተኩረው አዩቴ አፍሪካ ቻሌንጅ ኢትዮጵያ የፈጠራ ውድድር በዚህ ዓመት ከ319 በላይ የፈጠራ ሰዎችን አወዳድሮ አምስቱን የውድድር አሸናፊዎች 28000 ዶላር ሸልሟል የሄፈር ኢንተርናሽናል ኢትዮጵያ ዳይሬክተር አቶ ቴዎድሮስ የሺወርቅ ተቋማቸው በዋናነት ትኩረት ያደረገው በኢትዮጵያ ረሃብን ማጥፋትና የግብርና ቴክኖሎጂን እንዲያድግ ማድረግ ነው ይህ እውን እንዲሆን ደግሞ ወጣቱ በዚህ ዘርፍ እንዲሳተፍ ማድረግ ተገቢ ነው ያሉት ኃላፊው ወጣቱ ወደ ግብርና እየገባ አይደለም ይህ የሆነው ደግሞ ዘርፉ በቴክኖሎጂ ባለመታገዙ መ። መሆኑን በጥናት አረጋግጠናል ብለዋል። በዩቴ አፍሪካ ቻሌንጅ ኢትዮጵያ የግብርና የፈጠራ ሀሳብ ውድድር ለአሸናፊዎች እስካሁን ድረስ ከ88000 ዶላር በላይ መሸለሙንና 14 አሸናፊዎች ይህንን ሽልማት መካፈላቸውን ይፋ አድርጓል። በሌላ የሽልማት ዜና ኢትዮጵያዊ ወጣት በረከት እንግዳ የሞባይልና የኮምፒውተር የደህንነት ስርዓት መከወኛ አውቴንቲኬተር በማበልጸጉ አምስት ሚሊዮን ዶላር አሸናፊ ሆነም። ለወጣቱ ይህ ሽልማት የሰጠው መቀመጫውን በህንድ አድርጎ በበርካታ የሳይንስና ቴክኖሎጂ ዘርፎች ላይ የሚሰራው ፒክጂቪ የተባለው ኩባንያ ነው። ወጣቱ የቴክኖሎጂ ባለሙያ ቤተር አውት አውቴንቲኬተር የሚል ስያሜ የሰጠውን የደህንነት መከታተያ መቆጣጠሪያና ማስተዳደሪያ ስርዓት ቶችን ማሳለጥ የሚችልና በአጭር ጊዜ እውቅናን ያገኘ የደህንነት መከወኛ ነው። ኢትዮጵያዊ ወጣት ይህን ስራ ሲያበለጽግ ያለማንም ድጋፍና አገዛ ራሱን ከ18 ዓመቱ ጀምሮ እያስተማረ እንደሆነ የቴክኖሎጂ መረጃዎችን ለሚያወጣው ቴክረንች ለተባለ ድረገጽ ገልጿል። ወጣቱ ይህንን ስራ በመስራቱ ከ67 ሚሊዮን ብር በላይ ሽልማት አግኝቷል። በአረብ ሀገራት የሚገኙት አብዛኞቹ አቦ ሸማኔዎች በህገወጥ መልኩ ከኢትዮጵያ የተወሰዱ ናቸው ተባለም። በኢትዮጵያ የዱር እንስሳት ሀብት ላይ ከተደቀኑ በርካታ ችግሮች መካከል ህገወጥ የእንስሳት ዝውውር አንዱ መሆኑን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን በተደጋጋሚ መግለጹ ይታወሳል። በባለስልጣኑ የዱር እንስሳት ህገወጥ ዝውውር ቁጥጥር ከፍተኛ ባለሙያ አቶ ዳንኤል ጳውሎስ ሰሞኑን ለሀገር ውስጥ መገናኛ ብዙሃን እንደተናገሩት በኢትዮጵያ የሚገኙ የዱር እንስሳት ከነ ህይወታ ቸው በህገወጥ መንገድ ይዘዋወራሉ። በዚህ መልኩ ከሀገር የሚወጡ እንስሳቶች በርካታ ቢሆኑም በቀዳሚነት አቦሸማኔ ይጠቀሳል ብለዋል። አቦሸማኔ በተለይም በምስራቁ የኢትዮጵያ ክፍል በሶማሌ ክልል መኖሪያውን በማድረጉ አካባቢው ማህበረሰብ ባካበቱት ተፈጥሯዊ ዘዴ አቦሸማኔ ቡችላዎችን በማላመድ እና በሶማሌላንድ አካባቢ ለሽያጭ እንዲውል በማቅረብ ለህገ ወጥ ስደቱ መባባስ ምክንያት ሆነዋል ብለዋል። በመሆኑም አቦሸማኔ ወደ መካከለኛ የአረብ ሀገራት ጭምር ላሉ ባለሀብቶች እየተሸጠ ነው ያሉት አቶ ዳንኤል፣ ግለሰቦች የራሳቸው የሆነ መካነ አራዊት ስላላቸውም እንስሳቱን የመግዛት ፍላጎታቸው ከፍተኛ መሆኑ ለሽያጩ መባባስ ምክንያት ሆነዋል ብለዋል። አቦ ሸማኔን ጨምሮ ሌሎች የዱር እንስሳትን ከህገ ወጥ ዝውውር ለመታደግና ኢትዮጵያ ከዱር እንስሳት ሀብቷ ተጠቃሚ እንድትሆን በአነፍናፊ ውሾች የታገዘ የቁጥጥር ስራ እያከናወንን እንገኛለን ብለዋል። ባለፉት ስድስት ተከታታይ ዓመታት ከተተከሉ ከ40 ቢሊዮን በላይ ችግኞች ውስጥ ከ10 ቢሊዮን በላይ ማለትም 27.5 በመቶው በአባይ ተፋሰስ አካባቢ የተተከሉ ናቸው አሉ ዶክተር ግርማ መንቴኝ። ሰሞኑን ይፋ የተደረገው የ2017 ዓ.ም የአረንጓዴ አሻራ ማስጀማሪያ መርሃ ግብር ላይ የተገኙት የግብርና ሚኒስትሩ እና የአረንጓዴ አሻራ ኮሚቴ ሰብሳቢ ዶክተር ግርማ መንቴ እንደተናገሩት ኢትዮጵያ በአፈር መሸርሸር ምክንያት ወንዞች በየአመቱ 1.9 ቢሊዮን ቶን አፈር ወደ ጎረቤት ሀገራት ይወስዱ ነበር ብለዋል። ባለፉት 6 ዓመታት ቁጥሩን ወደ 28 ሚሊዮን ቶን አፈር ዝቅ እንዲል መደረግ መቻሉንም ገልጸዋል። ክርሻ መሬቶች በየአመቱ 130 ቶን ሄክታር በዓመት ይሸረሸር የነበረውም በተመሳሳይ ወደ 54 ቶን ሄክታር በዓመት ዝቅ እንዲል ማድረግ ተችሏልም ብለዋል። የደን ሽፋኑንም በ2011 ዓ ም ከነበረበት 172 በመ ቀጥሎ በ2016 ዓ ም ወደ 236 በመቶ ከፍ እንደተደረገ ተናግረዋል። የችግኝ ጣቢያዎችም በ2011 ዓም ከነበሩበት 45 ወደ 130 ሺህ በላይ የችግኝ ጣቢያ ማደጉን የግብርና ሚኒስትሩ ተናግረዋል። ሚኒስትሩ እንዳሉት ባለፉት 6 ዓመታት ከተተከሉት ከ40 ቢሊዮን በላይ ችግኞች ውስጥ ከ10 ቢሊዮን በላይ የሚሆኑት ማለትም 27.5 በመቶ የሚሆኑት በአባይ ተፋሰስ አካባቢዎች የተተከሉ ናቸው ብለዋል። በዚህም በአባይ ተፋሰስ አካባቢዎች የነበረውን የደን ሽፋን ከ19 በመቶ ወደ 25 በመቶ ማሳደግ ተችሏል ብለዋል። በዚህም ምክንያት በአካባቢው የከርሰ ምድር ውሃ ጭማሪ እያሳየ ነው ሲሉም ገልጸዋል። በችግኝ ተከላ መርሃ ግብሩም ከአንድ ሚሊዮን በላይ ዜጎች የስራ እድል እንደተፈጠረላቸው የተናገሩት ዶክተር ግርማ አመንቴ ከዚህ ውስጥ 63 በመቶ የሚሆኑት ሴቶች ናቸው ብለዋል። ኢትዮጵያ 40 ቢሊዮን ችግኝ በሀገር አቀፍ ደረጃ ለመትከል 40 ቢሊዮን ዶላር የአየር ንብረት ፋይናንስ ከሀገር ቤት ወይም ፐብሊክ ፋይናንስ አዋጥታለች ብለዋል። ሰሞኑን በተጀመረው የ2017 ዓ ም የአረንጓዴ አሻራ የችግኝ ተከላ መርሃ ግብር 7.5 ቢሊዮን ችግኝ ለመትከል ኢትዮጵያ ማቀዷንም ገልጸዋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የፖለቲካ ፓርቲ ሰሞኑን ባደረገው ጠቅላላ ጉባኤ አቶ አምዶም ገብረስላሴን ሊቀመንበር፣ ፕሮፌሰር መረራ ጉዲናን ደግሞ ምክትል ሊቀመንበርና የውጭ ጉዳይ ኃላፊ አድርጎ መረጠም። በሀገሪቱ ብቸኛው ቀዳሚ የብሔር ብሔረሰቦች የፖለቲካ ጥምረት እንደሆነ የገለጸው መድረክ አስራ ሰባተኛ መደበኛ ጠቅላላ ጉባኤውን በተሳካ ሁኔታ በማካሄድ የውስጥ መነቃቃቱን የሚያበስር ወሳኝ እርምጃ እንደወሰደ ገልጹ ተገልጿል። በግንባሩ ጽህፈት ቤት በኩል የተካሄደው ጉባኤ አዲስ አመራር በመምረጥና ዲሞክራሲያዊና ሰላማዊ ኢትዮጵያን ለመገንባት የሚያስችል ስትራቴጂካዊ አቅጣጫ በማስቀመጥ መጠናቀቁን አሳውቋል። አዲስ የተመረጠው አመራር ወጣት አመራሮችን ከተሞክሮና ልምድ ካካበቱ አንጋፋ ፖለቲከኞች ጋር በስትራቴጂካዊ ቅኝት ያካተተ እንደሆነ እና ይህም መድረክ የኢትዮጵያን ውስብስብ ፖለቲካዊ ተግዳሮቶች በብቃት እንዲወጣ እንደሚያስችለው አመልክቷል። በዚህም መሰረት አቶ አምዶም ገብረስላሴ የመድረክ ሊቀመንበር፣ ፕሮፌሰር መረራ ጉዲና ምክትል ሊቀመንበርና የውጭ ጉዳይ ኃላፊ ሆነው መመረጣቸውን አሳውቋል። በመጨረሻም የዕድሜ ምርመራ ከተደረገላቸው 76 አትሌቶች መካከል ምርመራውን ያለፉት 22 አትሌቶች ብቻ ሆኑ። የኢትዮጵያ አትሌቲክስ ፌዴሬሽን እንዳሳወቀው ኢትዮጵያን ወክለው በሐምሌ ወር በናይጄሪያ አቡኩታ ከ18 ዓመት በታች እና ከ20 ዓመት በታች አትሌቲክስ ሻምፒዮና ላይ የሚሳተፉ አትሌቶች የዕድሜ ውጤት ይፋ አድርጓል። ፌዴሬሽኑ በኢትዮጵያ ፖሊስ ሆስፒታል የፎሬንሲክ ሜዲሲን እና ስነ ምረዛ ምርመራ ክፍል ለ76 አትሌቶች የዕድሜ ምርመራ ማድረጉን አስታውቋል። በተደረገው ምርመራ የትውልድ ጊዜ፣ የትምህርት ደረጃ፣ አጠቃላይ የሰውነት ዕድገትና አቋም ሁኔታ፣ የጥርስ አበ መለቃቀል እና የእድገት ደረጃ በራጅ ሜጂንግ የሰውነት አጥንቶች የእድገት ደረጃን መነሻ በማድረግ የእድሜ ምርመራው የተደረገ ሲሆን በሆስፒታሉ የፎረንሲክ ሜዲሲንና ቶክሲኮሎጂ ስፔሻሊስቶች መደረጉን ይፋ አድርጓል። በተደረገው ምርመራ መሰረትም ከ18 ዓመት በታች ከተመዘገቡት ወንድ አትሌቶች መካከል ምንም አይነት ከ18 ዓመት በታች የሌለ መሆኑ ተረጋግጧል ብሏል። አራት አትሌቶች ደግሞ ከ20 ዓመት በታች መሆናቸውን በዕድሜ ምርመራው መረጋገጡን የኢትዮጵያ አትሌቲክስ ፌዴሬሽን አሳውቋል። ከ18 ዓመት በታች ከተመዘገቡት ሴት አትሌቶች ውስጥ ሁለት አትሌቶች ብቻ ከ18 ዓመት በታች መሆናቸው የተረጋገጠ ሲሆን ዘጠኝ አትሌቶች ደግሞ ከ20 ዓመት በታች መሆናቸው ይፋ ሆኗል። ከ20 ዓመት በታች ከተመዘገቡት ወንድ አትሌቶች ውስጥ ሁለት አትሌቶች ብቻ ከ20 ዓመት በታች መሆናቸው ይፋ የተደረገ ሲሆን ከ20 ዓመት በታች ከተመዘገቡት ሴት አትሌቶች መካከል አምስቱ አትሌቶች ብቻ ከ20 ዓመት በታች መሆናቸው ይፋ ተደርጓል። በዚህም መሰረት የኢትዮጵያ አትሌቲክስ ፌዴሬሽን ይፋ እንዳደረገው የዕድሜ ምርመራውን ካደረጉት 76 ኢትዮጵያውያን አትሌቶች መካከል 6 ወንድና 16 ሴት በድምሩ 22ቱ ብቻ የዕድሜ ትክክለኛነት እንደተረጋገጠላቸው ታውቋል ብሏል። ሀገርኛ ሪፖርት።